በምዕራብ ወለጋና ከማሺ ዞን ረጅም ወራት ያስቆጠረ ግጭት በዘላቂነት እንዲፈታ ተቋርጦ የነበረ የህዝብ ለህዝብ የጋራ ውይይትና የባህላዊ እርቅ ስነ ስርዓት ተካሂደዋል ይልናል። በስነ ስርዓቱ ላይ የታደሙ የሁለቱም ዞኖች ተወካዮች ዘላቂ ሰላም ለማስፈን የነበረው እንቅስቃሴ እንዲጀመር መግባባታቸውን ገልጦ ናኮር መልካ ከስፍራው ባጠናቀረው በዚህ ዘገባ ውይይቱ የተደረገው ከሁለቱ ዞን ስምንት ወረዳዎች የተውጣጡ ከአንድ ሺህ በላይ ተወካዮች በተገኙበት የምዕራብ ወለጋና ከአማሺ ዞን አዋሳኝ በሆነው ኪዳኖ ኪንጊ በተባለ ስፍራ ነው። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተሾመ ደሳለኝ ውይይቱ ተፈጥሮ የነበረውን ግጭት ለመፍታት የተዘጋጀ የጋራ ባህላዊ የእርቅ ስነ ስርዓት እንደሆነ ለቪኦኤ ተናግረዋል። ከዚህ በፊት አለመግባባቶች፣ አግባባቶች፣ ግጭቶች ተፈጥሮ ነበረ ህዝቡ ለአምስት ስድስት ወራት ኖርማል ወይ ግንኙነቱን አቁሞ ነበረ። ይሄንን ወደ ነበረበት ሰላም ነበረ የነበረውን ሰላም ማምጣት ነው ተመልሶ ማለት ነው። የሰላም እሴት ግንባታ የሁለቱን ክልል ባህላቸውን እሴታቸው ማዕከል አድርገን ባህላዊውን የግጭት አፈታት ባህላዊ የሰላም ግንባታ ስራዎችን የሚሰራ ውጤትም ተገኝቶበታል ማለት ነው። ተመሳሳይ ውይይት ከሁለት ሳምንት በፊት በምስራቅ ወለቃ እና በሎ ጃገንፎይ አዋሳኝ ቦታ ላይ መካሄዱን ያስታ ወሱት ኃላፊው ግጭትን ለማርገብ መልካም ተሞክሮ በመሆኑ የሁለቱን ዞኖች ሰላም ለማረጋገጥ ሌሎችን ቦታዎች ላይ ውይይቶች እንደሚቀጥሉ ጠቁመዋል። በዕለቱ ጥናታዊ ጽሑፍ ያቀረቡት የወለጋ ዩኒቨርሲቲ መምህር መላኩ ጌታውን በበኩላቸው ማህበረሰቡ ለዘመናት ያዳበረው የመደጋገፍና የመተባበር ባህል እንዳለው በጥናት አስደግፈው አብራርተዋል። ከካማሺ የመጡና አቶ ግራይ ጉደታ የተባሉ ተሳታፊ ተፈጥሮ የነበረውን ግጭት በእርቅና ይቅርታ በመፍታት የአብሮ መኖር እሴታቸውን እንደሚያስቀጥሉ ገልጸዋል። እነዚህ ህዝቦች በጋራ በአንድነት በማከባበር በመቻቻል በወንድማማችነትና ወይጅ ሲኖር የነበረ ህዝብ ሆነ ሰላም ሲኖር ሁሉ ነገር እንዳለ ሁላችን ለሰላም ዘብ መቆም ይጠበቅብናል። ስለዚህ ያለፈው ነገር ተከትለን ሳይሆን ለወደፊት በምን መልኩ ነው አብሮ እንደነበረ በጋራ ተቻችለን ሰላም ፈጥረን በይቅርታ ተላልፈን በወንድማማች እና በእህትማማች ለመኖር እንዴት መኖር እንደምንችል መነጋገር ነው ያለበት። በቅርቡ የተከሰተው ግጭት መንስኤ በሀገሪቱ እየታዩ ያሉትን ለውጦች የማይቀበል ኃይል የሚለኩሳቸው ናቸው ያሉት። ሌላው ተሳታፊ አቶ ሳሙኤል ገመዳ ሰላምን ማስጠበቅ ከሁሉም የሚጠበቅ ነው ብለዋል። ሀሊያ ከስቴል ወርቲቃ በእንዲህ አይነት ሁኔታ ተሰባስበን ሰላም ለማውረድ ስንሞክር በጣም ደስ ይላል። በዘመናዊም ሆነ ኋላ ቀር መሳሪያ ሰላምን ማምጣት አይቻልም። ሰላምን የሚያመጣው ሰላም ብቻ ነው። ሰላም በገንዘብ አይገዛም፣ ወርቅም አይደለም። የተጀመረውን ሕዳሴ ወደ ኋላ ለመመለስ የሚጥሩትን ወደ ሕግ ማቅረብ አለብን። በቤኒሻንጉልም በኦሮሞም ሕዝብ ሰላም ይኖር ላለው ብለዋል። የምዕራብ ወለጋ ዞን አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ለዘመናት አብሮ የኖረ ሕዝብ ያለፈውን ግጭት በመርሳት እርቅ አድርጎ አብሮ የመኖር ባህሉን ማስቀጠል አለበት ብለዋል። ተሰበሰብነው የትላንቱን አሻራ በመተው የህዘን ቀን በመተው ለአዲስ ህይወት አበሮ ለመስራት አዲስ ታሪክ የምንሰራበት በሁለቱ አጎራባች ክልሎች እና ህዝቦች መካከል እንዲህ አይነት ጠባሳ፣ ደም መፋሰስ እልኬት እንዳይፈጠር በዛሬው ዕለት ያለፈውን አሳዛኝ ሁኔታ ታሪክ የምናደርግበት ቀኖ እንዲያል ይጠይቃለን። የካማሺ ዞን አስተዳዳሪ አቶ ታሪኩ ኩመራ በበኩላቸው በባህላዊ ስርዓት እርቅ መካሄዱ እንዳስደሰታቸው ገልጸው ሰላሙን ዘላቂ ለማድረግ እና በግጭቱ ወቅት የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ ጥሪ አቅርበዋል። የብንሻንጉል ጉሙዝ ክልላዊ መንግስትና የኦሮሚያ ክልል በሰፊ ትስስር ያላችሁ ህዝቦች እንደሆኑ በተለያዩ ታሪኮች የምንረዳ ሆኖ ከቅርብ ጊዜ ወዲህ ሁለቱም ህዝቦች አንድነት ሊሸረሽሩ የሚፈልጉት በተፈጠረው ክስተት ይህን ሁለቱም ህዝብ ለመራራቅ የሚያስገድዱ በርካታ ነገሮች ያጋጥሙን እንደሆነ የምንገነዘብ ስለሆነ በዚህ በዛሬው ፕሮግራም ከሁለቱ ክልሎች የተገኘን ማህበረሰብ ክፍል የሁለቱ ወንድማሞች ህዝቦች ሰላም ወደ ነበረበት ለመመለስ ከልባችን በእኛ ሂድሜ ለመግለጽ ማን ችሎ የሁለቱ ህዝቦች ትስስር በጣም የጠለቀና ሰፊ ስለሆነ የሚያቀራረብ የነበረውን ፍቅር፣ የነበረውን ሰላም፣ የነበረውን አንድነት የምንታወቅበት የመቻቻል ሚሰታችን ተግባራዊ የምናደርግበት የሁለቱም ዞን አመራር በግጭቱ ወቅት ወንጀል የፈጸሙ ግለሰቦችን ወደ ህግ ለማቅረብ እንደሚሰሩ ገልጸዋል። በሁለቱ ዞኖች መካከል ተቋርጦ የነበረው የንግድ ትራንስፖርትና ሌሎችም ማህበራዊ እንቅስቃሴዎች እንዲጀመሩም ስምምነት ላይ ተደርሷል። በመጨረሻም በሁለቱ ዞን ተወካዮች እርቆ የሰመረ መሆኑን ለማስረዳት እርቅ ከተካሄደ በኋላ አንድ ላይ ማዕድ ተቋርሰዋል። ከሁለቱም ዞኖች የተፈናቀሉ ከዘጠና ሺህ በላይ ሰዎች አሁንም በመጠለያ ካምፕ እንደሚኖሩ ከዞኑ አደጋ ስጋት አመራር ጽሕፈት ቤት ያገኘ ነው መረጃ ያመለክታል። ለአሜሪካ ድምፅ ናኮር መልካ ከጊምቢ።